ሰላም ይሻላል፣ ከጦርነት አልጠግባይ ይሉኛል። ማጉረምረሙን ተወው ይሉኛል። እነሱም ብዝበዛውን አብቁላቸዋለሁ። ደጋርክ ማገልገል ካልተመኘ ለመሪነት አትታገል። በፍጹም ሚዛናዊ አትሆንም፣ ስቃይ አይተህ ካላወቅህ። ትክክል ሚዛናዊ አትሆንም፣ ስቃይ አይተህ ካላወቅህ ትክክል ነው። እውነቱን ነው የሚናገር። ተዘግቼ አልቀመጥ በሬ ክፍት ነው ሁሌ አስተምራለሁ፣ ሁሌም እሰብካለሁ። ሀቁን ስናገር መስማት አይፈልጉ። የአገሬ ሰው ስማኝ፣ የወንዝ ሰው አዳምጥ። ጥሩ ለመስራት ሁሌ ቃል ይገባሉ እያታሉን ግን ይኖራሉ፣ አታይም ምልክቱን። ጦርነት መፍትሄ አይደለም፣ ሰላም መስርት። እኔም እደግፍሃለሁ፣ ሰላምን መስርት።